ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ጎብኙ። የእሳት አደጋ ተከላካዮች በየዕለቱ በርካታ አደጋዎች ይደቀኑባቸዋል። በግል ሕይወታቸውም ይህ ነው የማይባል መስተጓጎል ይገጥማቸዋል። አውስትራሊያ ቤቶችና ማህበረሰባትን በመከላከል ረገድ የበጎ ፈቃደኛ እሳት አደጋ ተከላካዮች ላይ ከፍ ባለ መልኩ ታመዝናለች። እንደምን ከገሃዱ ዓለም ብሔራዊ ጀግኖች አንዱ ወይም አንዷ መሆን ይችላሉ? እንደ የእሳትና ድንገተኛ አደጋ ከፍተኛ አካል የሆነው አውስትራሊያዣ የእሳትና ድንገተኛ አገልጋሎት ባለስልጣን ምክር ቤት ከ2019 እስከ 20 የደን ቃጠሎዎች ወቅት የእሳትና ድንገተኛ አደጋ አገልጋሎት ሰጪዎች በከፍለ ሀገራት መካከል ከፍ ያለ ማስተባበር ታይተዋል። በአንጻሩም ታይቶ በማይታወቅ ሁኔታ በመላው አገሪቱ ከ17 ሚሊዮን ሄክታር በላይ ጋይቷል። አውስትራሊያ ውስጥ የገጠርና የከተማ እሳት አደጋ መከላከያ አገልግሎቶች በክፍለ ሀገራት የተደራጁ ናቸው። በበጎ ፈቃደኝነት የእሳት አደጋ መከላከል አባል ለመሆን በቅድሚያ የበጎ ፈቃደኞች ብርጌድ ያለበት አካባቢ ሊኖሩ ወይም ሊሰሩ ይገባል። በቅድሚያም ፈቃደኝነቶን የሚገልጽ ቅርጽ ሞልተው ማስገባት ያሻወታል። ካፕቴን ፊልድ ታውንሴንድ በቪክቶሪያ የኪስቦሮ እሳት አደጋ ብርጌድ የበጎ ፈቃደኞች የገጠር እሳት አደጋ ባለስልጣን አባል ሲሆኑ ለብርጌዱ ፈቃደኝነትን ለመግለጽ በኢንተርኔት በቀጥታ ማመልከት አሊያም በአካል ተገኝቶም መግለጥ እንደሚቻል ያስረዳሉ። አያይዘውም ወደ አካባቢው የገጠር እሳት አደጋ ባለስልጣን ብቅ ይበሉ፣ እዚያ ከሚገኘው ማንኛውም ሰው ጋር ይነጋገሩ፣ እናም ከጸሐፊ ካፕቴን ወይም የምልመላ መኮንን ጋር ያገናኙታል። እነሱም ከዚያ ወደ ሂደቱ ያመራዎታል። ስም አድራሻና የስልክ ቁጥሮችን ከተቀበሉ በኋላ ለቃለመጠይቅ ወይም አነስተኛ ለሆነ ንግግር እንዲመጡ ያደርጋሉ። ስኬታማም ከሆኑ መሙላት የሚገባዎትን ፎርም እንዲሞሉ ያደርጎታል በአንድ ወር ጊዜ ውስጥም ስልጠና ለመጀመር ይበቃሉ ብለዋል። የበጎ ፈቃደኛ እሳት አደጋ መከላከል አባል ለመሆን በአካባቢው እንዳለው ብርጌድ ክፍት የበጎ ፈቃደኞች ቦታ ይወሰናል። ተሳትፎም ባለውት ክህሎትና ሁኔታዎችን የመቋቋም ብቃት ይመዘናል። ካፕቴን ፊልድ ታውንሴንድ በአሁኑ ወቅት በኮሮና ቫይረስ ወረርሽኝ የተነሳ ብዙ ስልጠናዎች የሚሰጡት በቤቶ ወይም በእሳት አደጋ ብርጌዱ ኮምፒውተር እንደሆነና እርግጥ ነው የተወሰኑ አካላዊ ስልጠናዎችም እንደሚሰጡ ይገልጣሉ። ምንም እንኳ የእሳት አደጋ ተከላካይ በጎ ፈቃደኞች በአካላዊ እንቅስቃሴ የተሳትፎ የሚሰማሩም ቢሆን እንደ አውስትራሊያ የእሳትና ድንገተኛ አደጋ ግልጋሎት ባለስልጣን ምክር ቤት ዋና ሥራ አስፈጻሚ ስቲዋርት ኤሊስ አባባል ብርጌዶች በእሳት አደጋ ተከላካይነትም ሆነ ከአካላዊ እሳት አደጋ ተከላካይነት ውጪ የአስተዳደር ሬዲዮ፣ ኦፕሬተርና አስተባባሪነትን የመሳሰሉ የተለያዩ ክህሎቶች ያሏቸው ሰዎች በበጎ ፈቃደኝነት ይቀበላሉ። የገጠር እሳት አደጋ ተቀዳሚ መኮንን ስቲዋርት ማትዩሊስ የአባቱን ፈለግ ተከትሎ በእሳት አደጋ በጎ ፈቃደኝነት ማገልገል የጀመረው ከአስራ ስድስት ዓመታት በፊት ሲሆን የእሳት አደጋ ብርጌዶች ባህላዊ ዝንቅነት ባለው መልኩ ማህበረሰቡን የሚያንጸባርቁ የተለያዩ ማህበረሰብ አባላት በበጎ ፈቃደኝነት እንዲያገለግሉ እንደሚሻ ተናግሯል። ካፕቴን ፊልድ ታውንሴንድም በባህላዊ ዝንቅነት ላይ ስምምነታቸውን ገልጠዋል። ቨርጂኒ ኢስትውድ የሁለት ልጆች እናት ስትሆን በኩዊንስላንድ የማውንት ክሊኮይ ሳንዲ ክሪክ የገጠር እሳት አደጋ ብርጌድ በጎ ፈቃደኞች አባል ናት። ምንም እንኳ የገጠር አካባቢ ነዋሪ በመሆኗ ለልጆቿ ጠባቂ ሞግዚት ባይኖራትም፣ ልጆቿን ጎረቤት ወይም ጓደኞቿ ዘንድ በማስቀመጥ የበጎ ፈቃድ ስራዋን እንደምትሰራና እሷም ካልቻለች ባለቤቷ በምጥኳ ሄዶ እንደሚያገለግል ገልጣለች። ከበጎ ፈቃደኝነት የሚገኝ እርካታም ከፍተኛ መሆኑን ተናግራለች። በሌላም በኩል የእሳት አደጋ መከላከል ለህይወት አደገኛ በመሆኑ ምልምል በጎ ፈቃደኞች ስልጠናቸውን እንደጨረሱ ወዲያውኑ ለእሳት አደጋ መከላከል ተግባር እንደማይላኩና ምናልባትም ከስድስት እስከ አስራ ሁለት ወራት እንደሚፈጅ ካፕቴን ፊል ታውንሴንድ ገልጠዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።